ባለፈው አርብ የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት በሰሜን ኮሪያ በኢራንና ሩሲያ ላይ የሚደረጉ ማዕቀቦችን ያካተተ ሕግ አጽድቆ ለፕሬዝዳንት ዶናልድ ትራምፕ የመጨረሻ ውሳኔ ፊርማ ልኳል። ይህንን ተከትሎም ሩሲያ በሀገሯ የሚገኙ የአሜሪካ የዲፕሎማሲ ልዑካኖቹ 750 ያህሉ እንዲቀንሱ ወይንም ደግሞ እንዲወጡ ወስናለች። በዩናይትድ ስቴትስ ምርጫ ጣልቃ ገብታለች ተብላ የምትወቀሰው ሩሲያ በፕሬዝዳንት ኦባማ የስልጣን ዘመን በተመሳሳይ የሀገሯ የዲፕሎማቲክ ልዑካኖች ከዩናይትድ ስቴትስ መባረራቸው ይታወሳል። ይሁን እንጂ የሩሲያው ፕሬዝዳንት ፑቲን በፕሬዝዳንት ትራምፕ ሁኔታዎች ይሻሻላሉ በሚል እስካሁን እርምጃ ሳይወስዱ ቆይተዋል ይባላል። እዚህ ዩናይትድ ስቴትስ ጆርጂያ አትላንታ የሚኖሩ የፖለቲካ ሳይንስ መምህርና ተንታኙ አቶ ዮሐንስ ገዳሙ በአሜሪካው የምርጫ ሂደት የተጀመረውን እሰጣ ገባ በማንሳት ያብራራሉ። ይህ ምርጫ ሂደት ደግሞ እጅግ በጣም አከራካሪ እንደሆነ እናውቃለን። አንደኛውና ዋነኛው አከራካሪ ያደረገው ነገር ደግሞ የሩሲያ መንግስት የአሜሪካን ምርጫ ስርዓት ውስጥ ራሱን በመጨመር በተለያዩ ኢንተርኔት ሀኪንግ ወይም ደግሞ የኢንተርኔት ሲስተሞችን በመጥለፍና የተለያዩ ደባዎችን በመፈጸም የአሜሪካን ዲሞክራሲ አንድርማይን አድርጓል በማለት ብዙ ክስቶች ይቀርባሉ። ይህ ነገር እንግዲህ በኤፍቢአይ ወይም ደግሞ በአሜሪካ ከፍተኛ የወንጀል ምርመራ ቢሮ አማካኝነት ትልቅ የሆነ ምርመራ እየተካሄደበት ያለበት አጋጣሚ ነው። ፕሬዚዳንት ትራምፕና ቤተሰቦቻቸው እንዲሁም በአቅራቢያቸው ያሉ ስልጣን ዘመናቸው ከመጀመሩ በፊትም ጀምሮ አብረዋቸው ያሉ ሰዎችም በዚህ ጉዳይ ላይ ከፍተኛ ምርመራ እየተደረገባቸው እንዳለ የሚታወቅ ነገር ነው እና ፕሬዚዳንት ትራምፕ ከፍተኛ የሆነ ጫና ስላለባቸው ከሩሲያ ጋር ያለውን ግንኙነት ለማሻሻል ወይም ለማጠናከር ያደረጉት ምንም ነገር የለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፕሬዝዳንት ቭላድሚር ውሳኔ አሳዛኝና የማይገባ ብሎ ከገለጸ በኋላ መንግስታቸው የአጸፋ እርምጃ ይወስዳል ብሏል። አቶ ዮሐንስ ገዳሙ በበኩላቸው ሲናገሩ እንዲያውም አሁን ጠረጴዛቸው ላይ የተቀመጠላቸውና ሊፈርሙት የሚገባ እንዲሁም በአብዛኛዎቹ የፖለቲካ ስልጣን ላይ ያሉ ሰዎች ዘንድ እንደሚፈርሙት የሚገመተው አዲሱ የራሻ ማዕቀብ አንደኛው ነገር ነው። ይህም ደግሞ የሁለቱን ሀገራት ግንኙነት እጅግ ወደ ከፋ ደረጃ ሊወስደው ይችላል የሚል ግምት አለ። ራሻን ከምታክል ግዙፍ አገር ጋራ አሁን የተገባው ዲፕሎማቲክ እንካ ሰላምታ በዚሁ ከቀጠለ ሌላስ ነገር አያስከትልም ወይ የሚለውንም እንደውዳሰው ውዳሰው በዚሁ ብናጠቃልል፣ ይህ ሰጥ አገባ ጥልቅ ነው። እጅግ በጣም ሰፊ ነው። የዓለም ሕዝብን በንቃት የሚከታተለው ስጥ አገባ ነው። ይህ በሁለቱ ልዕለ ሀያላን ሀገራት ምንም እንኳን ሩሲያ የአሜሪካንን ያክል ልዕለ ሀያል ባንላትም በአካባቢዋ ወይም በቀጠናዋ እንደ ሀያል የምትቆጠር ሀገር ናት እና በሁለቱ ሀያላን ሀገራት ያለው ችግር ብዙ በዙሪያቸው ያሉ ሀገራትን በተለይ የሚጎዳ ነው። በተለይ ደግሞ አውሮፓውያንን፣ መካከለኛው ምስራቅ ሀገራት ብዙ ሊጎዳ የሚችል ነው እና ከሁለቱ ሀገራት የቀጥታ ግንኙነት ባለፈ በዙሪያቸው ወይም ደግሞ በሁለቱ ሀገራት ዙሪያ በአጋርነት የተሰለፉት ላይ ነው ከፍተኛ ጫና የሚፈጥረው ብዬ ነው የሚገምተው። ምክንያቱም እንደዚህ አይነት ትልልቅ ሀያላን ሀገራት ላይ ግጭት በሚኖርበት ሰዓት ፕሮክሲ ዋሮችን ነው የምናየው። እርስ በርስ ለሚጋጩበት ጊዜ ትንንሽዬ ሀገራትን በመርዳት ነው እርስ በርስ የሚተነኳኮሉት። ለዶይቼ ቬለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።